ጤና ይስጥልን ክቡራንና ክቡራት አድማጮች እንደምን አምሽታችኋል። ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ እስከ አንድ ተኩል በ1431 መካከለኛ ሞገድ የሚተላለፍላቸው ልዩ ፕሮግራም ነው። ዛሬ ሰኞ ሚያዝያ 19 2007 ዓ ም ነው። ለዕለቱ የተሰናዱ ቅንብሮችን ይዣለሁ። አብራችሁን አምሹ። የማስተናግዳችሁ አዲሱ አበበነኝ ጽዮን ግርማ ፕሮግራሙን ትመራልናለች። አሁን የዓለም ዜና ይቀድማል። ጤና ይስጥልኝ እንደምናመሻችሁ። ከሰዓቱ ዋና ዋና ርዕሶች ጋር አሉላ ከበደ ነኝ። ዩናይትድ ስቴትስ የኢራንን የኒውክሌር ቅመማ ፕሮግራም ሂደት ለማቀብ በቅርቡ ከቴህራን ጋር የተደረሰውን የመግባቢያ ስምምነት አመርቂ ነው ስትል በስምምነቱ የታቀፉትን ጭብጦች ይዘት ተከላከለች። ዋሽንግተን ከዚህ ቀደም ከየትኛውም አገር ጋር በተደራደረችባቸው ውሎች ሁሉ ታይቶ የማያውቅ ያለችውን መጠነ ሰፊ የክትትል ቅኝቶች ያካተተ ነው ስትል ዩናይትድ ስቴትስ አቋሟን አስረግጣለች። ዩናይትድ ስቴትስ የዩናይት ስቴትስ የፖለቲካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ወንዲ ሸርማን በዛሬው እለት ለዩናይት ስቴትሱ የአይሁዳውያን የማህበራዊ ፍትህ ተሟጋች ቡድን ባሰሙት ንግግር ስምምነቱ ቴህራን የኒውክለር ጦር መሳሪያ ልትሰራ የምትችልበትን ጊዜ በማራዘም ለእስራኤል ደህንነት አዲስ ጥበቃ ያጎናጽፋል ብለዋል። ይህን መሰል ስምምነት በሌለበት፣ አሉ ረዳት የውጭ ጉዳይ ሚኒስትሯ፣ ይህን መሰል ስምምነት በሌለበት ኢራን አሁን ባለው ሂደት የኒውክሌር ጦር መሳሪያ ለመስራት የሚያስችላትን በቂ ንጥረ ነገር ለመቀመም የሚያስፈልጋት ጊዜ ሁለት አሊያም ሶስት ወራት ብቻ በወሰደ በዚህ ውል መሰረት ግን ከአንድ አመት በጥቂቱ እስከ አስር አመታት አሁን ያለውን ስድስት እጅ እጥፍ የሚበልጥ ጊዜ ይወስዳል ብለዋል። ረዳት የውጭ ጉዳይ ሚኒስትር ሸርማን አክለውም የተደረሰውን ውል ዳር ለማድረስ ያለ ማድረስ አሁን ያለውን አጭር ጊዜ ያጠናል እናም የመካከለኛውን ምስራቅ ውጥረት ያባብሳልም ብለዋል። በኔፓል የአየር ክልሉና የካትማንዱ አውሮፕላን ማረፊያ በትራፊክ ብዛት ክፉኛ በመጨናነቁ ምክንያት ለሕይወት እጅግ አስፈላጊ የሆኑ ደራሽ የእርዳታና ቁሳቁሶችን ለማድረስ እንዳልተቻለ ተገለጠ። በቅዳሜው እጅግ የበረታ ርዕደ መሬት ለተጎዳችውና የባህር በር ለሌላት ሀገር እርዳታ የሚሰጡ ጓዶችም በጊዜው እንዳይደርሱ ምክንያት ሆኗል ተብሏል። በአንዳንድ ገጠራማ አካባቢዎች የመገናኛ መንገዶች በመቋረጣቸው የሟቾች ቁጥር አሁን ካለውም ሊጨምር እንደሚችል የረድኤት ባለስልጣናት ስጋታቸውን እየገለጡ ነው። የዓለም አቀፉ የረድኤት ድርጅት ዋና ስራ አስፈጻሚ የኦክስፋም ዲሬክተር ሄለን ሾኮዚ ለአሜሪካ ድምጽ በሰጡት አስተያየት ለብዙ ሺዎች እልቂት ምክንያት የሆነው ርዕደ መሬት በቱሪዝም የምትተዳደረውን ሀገር መሰረተ ልማቶች በመናድ የሰብአዊና የምጣኔ ሀብት መንታ ውድመቶችን ነው ያደረሰው ብለዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የሱዳኑ ፕሬዚዳንት ኦማር አልበሽር ተቃዋሚ ቡድኖች ራሳቸውን ባገለሉበት ብሔራዊ ምርጫ የመራጩን ህዝብ ዘጠና በመቶ ዘጠና አራት በመቶ ድምጽ በማግኘት ለሌላ ተጨማሪ ዙር አገሪቱን ለማስተዳደር ተመርጠዋል። የምርጫ ባለስልጣናት ለአራት ተከታታይ ቀናት የተካሄደውን ምርጫ ውጤት ዛሬ ነው ያስታወቁት። በአመዛኙ በፕሬዚዳንቱ አሸናፊነት እንደሚጠናቀቅ የተጠበቀውን ምርጫ እንደ አውሮፓውያን ዘመን አቆጣጠር ከ1989 አንስቶ ፕሬዚዳንት አልበሺር ሲመሩት የቆዩበትን ጊዜ ያራዝማል ተብሏል። አድማጮች የሰዓቱ አለመሪዎች እነኙህ ነበሩ። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። ወደ ሊቢያ የተሰደዱ ኢትዮጵያውያን እስላማዊ መንግስት ነን በሚለው ጽንፈኛ ቡድን አሰቃቂ በሆነ መንገድ በመገደላቸው የኢትዮጵያ ሕዝብ ሐዘን ላይ መሆኑ ይታወቃል። ኢትዮጵያውያንና ሌሎች አፍሪካውያን ስደተኞች ሕገወጥ በሆነ መንገድ በየመንና በሊቢያ እንዲሁም በሌሎች አገሮች እያደረጉ ያለው የመውጣት ጥረታቸው ላስከፊ ሁኔታ ዳርጓቸዋል። ለመሆኑ የስደቱ ምክንያት ምንድን ነው? መፍትሄ ውስ እንዲያብራሩልን ዶክተር መሀሪ ታደለንና ፕሮፌሰር መረራ ጉዲናን አነጋግረናል። በአፍሪቃ ህብረት የፍልሰት መርሃ ግብር ኃላፊ ሆነው የሰሩት ዶክተር መሀሪ በአሁኑ ወቅት የአፍሪቃ ሰላምና ጸጥታ ተቋምን ይመራሉ። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የመድረክ አመራር አባል ፕሮፌሰር መረራ ጉዲና ሌላው ተወያይ ናቸው። ክፍል አንድ ውይይት በዶክተር መሀሪ ታደለ ይጀምራል። በመጀመሪያ ለኢትዮጵያውያን በሙሉ ይሄ በጣም አስደንጋጭ፣ አሳዛኝ እና የሰብአዊ የሆነ ድርጊት ሲፈጸም እንደሌላው ሌላው ኢትዮጵያ ሁሉ ሐዘኔን ለመግለጽ እፈልጋለሁ። በተለይ ጥቃት ለደረሰባቸው ኢትዮጵያውያን እና ኢትዮጵያውያን ያልሆኑ በሙሉ ሐዘኔ መግለጽ እፈልጋለሁ። ከዚህም ባሻገር እንግዲህ ይሄ በኢትዮጵያውያን ብቻ የደረሰ ተግባር ባይሆንም ለኢትዮጵያውያን ግን የመጀመሪያ በመሆኑ ከፍተኛ መራር የሆነ ሐዘን በሁላችንም ተሰምቶናል። ይሄንን ትምህርት የምንወስድበት ወደፊቱ ተመሳሳይ የሆኑ ችግሮች እንዳያጋጥሙንም ጥንቃቄ የምናደርግበት እንደሚሆን ተስፋ አረጋለሁ። በአሁኑ ጊዜ ኢትዮጵያ ለዚህ ልትሰጠው የምትችል ምላሽ ያለ ይመስሎታል? እንግዲህ በሁለት መልኩ ነው የሚታየው። በእርግጥ አስቸኳይ ፈጣን የሆነ ምላሽ ያስፈልገዋል። ይሄ ምላሽ ምን አይነት ይሆናል የሚለው ግን በብዙ ሁኔታዎች የሚወሰን እና የሚገደብ ነው የሚሆነው አንደኛው ውስጣዊ የሆኑ በእጃችን ያሉ በእኛ ቁጥጥር ያሉ ነገሮች፣ በኢትዮጵያውያን ቁጥጥር ያሉ ነገሮች አሉ። እንግዲህ ጊዜው ኢትዮጵያውያን በሙሉ ያዘኑበት ጊዜ ነው። ለሁሉም ጊዜ አለው። ስለዚህ አሁን በትብብር መንፈስ በመጀመሪያ በተመሳሳይ የሆኑ ችግር ያሉ ኢትዮጵያውያን በሙሉ በስደት ያሉትም ኢትዮጵያውያን በሙሉ ከችግሩ የሚላቀቁበት መንገድ በትብብር የምናደረግበት ነው። ልቦናችንና ሕሊናችን በአጠቃላይ ለኢትዮጵያውያንና ችግር ውስጥ ያሉትን ከችግራቸው እንዲወጡ ለማድረግ የሚደረግ ጥረት ያስፈልጋል። በሁለተኛው ደረጃ በእጃችን ያሉ ሌሎች ጭምር፣ በተለይም በአካባቢያችን የጸረ ሽብር ትግል ላይ ኢትዮጵያ ስታደረገው የነበረውን ገፍታ በሶማሊያም፣ ከዛም አልፎ በአፍሪካ ህብረት፣ በበይነ መንግስታቱ ኢጋድ በሚባለው እና በተባበሩ መንግስታት የምታደረገውን ጥረት አጠናክራ መቀጠል ያስፈልጋታል። ይሄ ከኛ አቅም ጋር የሚሄዱ ስራዎችን በሙሉ የሚያጠቃልል ነው የሚሆነው ማለት ነው። ከዚህ ጎን ለጎን የስደተኞች በተመለከተ እንደዚሁ ራሳችንን የማንፈታበት ምንም ምክንያት አይታየኝም። በስደተኞች ጉዳይ ላይ ሰፊ የሆነ ስራ ያስፈልገዋል። ረዥም ጊዜ የሚጠይቅ ስራ ያስፈልገዋል። ስደተኝነት በቀላሉ የሚቆም ጉዳይ ባይሆንም ስደተኞችን የሚያበረታቱ ሁኔታዎችን እና ሰዎችን፣ ህገ ወጥ አዘዋዋሪዎችን ጭምር ስደትን የሚያበረታቱ ሁኔታዎችን በመቅረፍ በኩል ትልቅ ስራ በእጃችን ሊደረግ የሚችሉ ስራዎች ይኖራሉ ማለት ነው። ይሄ ውስጣዊ ናቸው። በእጃችን የስደተኞችና በራሳችን ውስጥ በሃይማኖቶች መቻቻልም ጭምር ከታሪካችን የነበረውን ከታሪካችንን መሰረት አድርገን አጠናክረን የምንሄድበት ሁኔታዎች መኖር አለባቸው። ከዚህም በተጨማሪ ከኛ አቅም በላይ ሊሆኑ የሚችሉ ከዓለም አቀፍ ማህበረሰቡ ጋር ከአፍሪካውያን ጋር ከአካባቢያችን ዜጎች ጋር በመሆን ደግሞ በትብብር ሊሰሩ የሚገባቸው ሰፋፊ የሆኑ ስራዎችን ደግሞ ከእነሱ ጋር ማቀናጀት ያስፈልገናል። ስለዚህ የአቅም የጊዜ የፍቃደኝነትን ጭምር በሚያካትት መልኩ በሁላችን በኩል እንቅስቃሴ ያስፈልገዋል የሚል ነው። ይህን ለማስቆም ከአፍሪካ ሀገሮችም ሆነ ከአውሮፓ ህብረት ጋር በመተባበር ሊሰሩ የሚችሉ ነገሮች ምን ምን ይሆናሉ ብለው ይገምታሉ በእርሶ አመለካከት? አንደኛው በአካባቢያችንና ትልቅ ተሰሚነት ባለን አካባቢ ላይ ጠንካራ የሆነ የጸረ ሽብርተኝነት ትግሎች ይካሄዳሉ። የኢትዮጵያ ሰላም አስከባሪ ሀይል በሰማረባቸው አካባቢዎች በተለይም በሶማሊያ የአልሻባብ ከአልሻባብ ውስጥም የአይኤስ የሚባለውን አፊሌትድ ወይ ፍላጎት ከእነሱ ጋር ለመቀናጀት ፍላጎት ያላቸውን ሀይሎች ጭምር እንዲጠፉ ከአካባቢው ማድረግ ትልቅ ስራ ይሆናል። ከዛም አልፎ ከሌሎች የአፍሪካውያን ወገኖቻችን በተለይ ከግብጽ ጋር በመሆን ከአልጄሪያ ጥሩ ወዳጅነት ካላን ሀገሮች ጋር በመሆን ከኒጀር አካባቢ ያሉ ሊቢያው አካባቢ ባሉት እና ሊቢያ ውስጥ በአለም አቀፍ ደረጃ ተቀባይነት ካላቸው ሀይሎች በሙሉ ጋር በመተባበር ስራዎቻችን ማስቀጠል ያስፈልገናል ከሽብርተኝነት አንጻር ሲታይ ማለት ነው አይስን ከማጥፋት ማዳከም አንጻር ሲታይ ይሄ አንደኛው ነው ሁለተኛው የኢትዮጵያውያን ስደተኞች በሊቢያ ያሉትንም ጭምር አሁን የተጀመሩትንም ጭምር በጣም በማጠናከር ደግሞ በሊቢያ ውስጥ ተቀባይነት ያላቸው አገሮችም በመጠቀም ኤምባሲዎችን በመጠቀም ኢትዮጵያውያን የሚወጡበት መንገድ መፈለግ ያስፈልጋል የተባበሩ መንግስታት የስደተኞች ኤጀንሲ ወይም ተቋም አለ ዩኤንኤስሲአር የሚባለው ከእነሱ ጋር መተባበር ያስፈልጋል የኢንተርናሽናል ኦርጋናይዜሽን ፎር ማይግሬሽን የሚባለው በማይግሬሽን ብቻ የሚሰራውን ተቋም ጭምር ከእነሱም ጋር በመሆን የሚሰሩ ስራዎችንም አጠናክሮ መሄድ ያስፈልጋል ማለት ነው። እነዚህ በሙሉ በእጆቻችን በቀጥታ እንኳን ባይሆኑ ግን በትብብር ከሌሎች ጋር ሊሰሩ የሚችሉ ነው። ከአፍሪካ ህብረት በሶማሊያም ላይ የሚደረጉትን እንቅስቃሴዎች እነሱም ያጠቃልሉ ስራዎችም ከአሁን በፊት ሲሰሩ ነበር። ይሄን አጠናክሮ መቀጠል ያስፈልጋል የሚል ነው። በአጠቃላይ ዘርዘር ተብሎ ቢታይ በሀገር ውስጥ መነሳት ያለባቸውና መሰራት ያለባቸው ሰፋፊ ስራዎች አሉ። ወደዛ እንሄዳለን። ወደ ሀገር ውስጥ ከመሄዳችን በፊት አሁን ትልቁ ችግር እንግዲህ ሊቢያ እንደሚታወቀው መንግስት የለም። ሁለት መንግስታት፣ አንዱ በንጋዚ አንዱ ትሪፖሊ፣ እኔ ነኝ መንግስት እኔ ነኝ መንግስት የሚባባሉበት ሁኔታ ነው። ስርዓት የሚባል ነገር የለምና ከማን ጋር ተገናኝቶ እንዴት አድርጎ ማስተባበር ይቻላል? አሁን የጠቀስኳቸው ናቸው። ለዚህ ነው በዝርዝር ስገባ፣ አንደኛው ያነሳሁት በአካባቢው ወይ በሊቢያ ውስጥ አሁንም የጥቃት ኢላማ ያልሆኑ አገሮችና ኤምባሲዎች አሉ። እነሱ ጋር መተባበር ቁልፍ ስራ ነው የሚሆነው የሚመስለኝ። ወዳጅ ሆነው ግን በአረብም በተለይ በሰሜን አፍሪካ ሀገሮች እነ አልጄሪያን ጭምር ኤምባሲዎቻቸው ያሏቸው ሀገሮች አሉ። እነሱን መጠቀም ያስፈልጋል የተባበሩ መንግስታትና ቅድም ያልኩት የአይኦኤም የኢንተርናሽናል ኦርጋናይዜሽን ፎር ማይግሬሽን የሚባለውም በዚህ አካባቢ ለረዥም ጊዜ በስደተኞች ጉዳይ ላይ ሲሰራ የቆየ ኃይል ነው። እነሱንም መጠቀም የሚያስፈልግ ይመስለኛል። ከነሱ ጋር በጥብቅ ተቆራኝተው መስራት ያስፈልጋል። እነዚህ ስራዎች ናቸው ሊሰሩ የሚችሉ። ካልሆነ እንደተባለው ከኮሎኔል ጋዳፊ ውድቀት በኋላ የሊቢያ ሁኔታ መንግስት የለች በመሆኑ እንኳንና ለኢትዮጵያ ያሉ አቅማቸው አነስ ላለ ሀገሮች ይቅርና ለትልቆቹ የአሜሪካም የአውሮፓ ሀገሮችም ሀይል ያላቸውንም አስቸጋሪ የሆነበት ሁኔታ ነው ያለው። አሁን ኢትዮጵያስ ራስዋ እነዚህ ወጣቶች ይህን ሁሉ ችግር እያለ መሆኑን እየተረዱ ብዙ አደጋ እንዳለ እየተረዱ እየወጡ ነው እና በኢትዮጵያ በኩል ይህን ለማስቆም ምን ማድረግ አለባት ኢትዮጵያ ብለው ያስባሉ? ከውስጥ ሊሰሩ የሚችሉ ስራዎች፣ ሰፋፊ ስራዎች ሊኖሩ ይችላሉ። አንደኛው ቅድም የተጠቀሰው ስደተኞች በተመለከቱ መሰራት ያለባቸው በተለይም ጊዜያዊና ችግሮች ሲያጋጥሙ የምንሰጠው ምላሽ ሳይሆን ዘለቄታዊ የሆነ የስደተኞችን ጉዳይ ለመፍታት የሚያስችል ግልጽ የሆነ አሳሰብ ያስፈልገናል። እንደምናየው ያለ ነው። ኢትዮጵያ ስደተኞች በድህነት ብቻ አይደሉም የሚሰደዱት ያሉት ሌሎች ምክንያቶችም ያጠቃልላሉ። አንዱ ምክንያት በተለይ ከአጼ ኃይለ ሥላሴ መንግስት ውድቀት በኋላ በባሌም በቦሌም ተብሎ ስደት የተጀመረበትና ይሄ እንደ ባህል ጠንክሮ ማንኛውም መፍትሄ በሀገር ውስጥ እንኳን ለማግኘት የሚቻል እንኳን መሆኑ እየታየ ሰዎች ውጭ ሀገር የመሄድ እና ስደትን እንደ አማራጭ ማየት አዝማሚያ በተለይ በወጣቶች በኩል የሚታይ ነው። ይሄ እንደ ባህል ረዥም ጊዜ ስለወሰደ ለመገንባት ለማፍረስም እንደዚሁ እዛን ያክል ርቀት ጊዜ ባያስፈልገውም ግን ጊዜ መውሰዶ የማይቀር ነው። ስለዚህ እሱን መፍታት ትልቅ ስራ ያስፈልገዋል ማለት ነው። ከዛም በተጨማሪ እንዳየነው የድህነት ብቻ አይደለም ሰው የሚሄደው እንዳየነው በአጠቃላይም በተለያዩ ጥናቶች እንደተረጋገጡት ስደተኞች ድሀዎቹ አይደሉም። በጣም ድሀ የተባለው ርቁ አይሰደድም። ይሄ በተለያዩ ጥናቶችም የተረጋገጡ ሆኖ እናገኛቸዋለን እና እነዚህን ማየት ያስፈልጋል የሚል እምነት ነው ያለው። ከዚህም በላይ ተያያዥነት ያላቸው ሁለት ጉዳዮች ማንሳት ይቻላል። አንደኛው እንደምናያለ ነው ከሶስት እስከ አራት ሺህ ዶላር ወጪ እያስወጡ ነው። ስደተኞች የሚያሻግሩ ተቋሞችም ስደተኞችም ራሳቸው የሚሄዱት እና በቀላሉ የሚታይ አይደለም ትልቅ ሀብት በዚህ ላይ የሚያሰሱ ከሆኑ ለምንድን ነው ይሄ በሀገር ውስጥ በተለያዩ ኢንቨስትመንት ቦታዎች ላይ በማዋል በተወሰነም ደረጃ ችግራቸውን ለመፍታት የማይችሉት የሚል ሰፋ ያለ ጥያቄ የሚያስነሳ ሆኖ ነው የሚገኘው እና ይህንን ማበረታታትና ቅድም ያልነው ባህል ሆኖ ያለው የ መሰደድን ጉዳይ መፈታት ያለበት ነው ብዬ ነው ማምነው። በአውሮፓ ሕብረትም በኩል በተለይም በሜዲትራኒያን በኩል ወደ አውሮፓ ሀገሮች ለመግባት የሚፈልጉትን ለማስቆም አንዱ እንደ መፍትሔ አድርገው የሚወስዱት ያሉት የአሸጋጋሪዎቹ መርከቦችን ማፍረስ የመሳሰሉ ነገሮች ናቸውና፣ እስቲ ይህን እንዴት ያዩታል? አዎ እሱን አሁን ዲስራፕት ማድረግ ያስፈልጋል። እንደ ትልቅ ቢዝነስ ወይም ገቢ ምንጭ አድርጎ ብዙ ሰዎች የሚንቀሳቀሱበት ነው። እሱን ማቋረጥ ያስፈልጋል። ግን እሱ ጊዜያዊ የሆነ መፍትሄ ነው። ሩት ኮውዝ የሚባለው ወይ መሰረታዊ መነሻውን ላይ ጉዳዩ መፈታት አለበት። ዞሮ ዞሮ አካባቢያዊ ነው የሚሆነው፣ መፍትሄው ሎካል ነው የሚሆነው። ችግሩ ግሎባል ወይም ዓለም አቀፋዊ ይዘት ቢኖረውም መፍትሄው ግን ዞሮ ዞሮ በአካባቢው ወጣቶቹ የሚሰደዱበት ምክንያቶች መፍታት ላይ የሚያተኩር ነው የሚሆነው ማለት ነው። ኢትዮጵያ ውስጥ አሁን ባለነው ሁኔታ ፖሊሲ የለንም፣ ስደተኞች በተመለከተው ቅድም እንዳልኩት ሙሉ የሆነው ወይ ኮምፕሬሄንሲቭ የማይግሬሽን ፖሊሲ የለንም። ያለን የተበጣጠሱ የተለያዩ ጥረቶች ናቸው ያሉ። የተበጣጠሱ ስል ህገወጥ አዛዋሪዎችን በተመለከተ አንዳንድ ስራዎች አሉን፣ አንዳንድ የፖሊሲ ተቀርጸው አሉን። ከዚም አልፎ በዝርዝር ተገብቶ የህገ ወጥ አዘዋሪዎች ብቻ ሳይሆን ተጨማሪ የሆኑ የስራ ፈላጊ ኢትዮጵያውያን በውጭ ለመስራት የሚፈልጉም ጭምር በህጋዊ መልኩ ከኢትዮጵያ ተነስተው በአየርም ይሆን በሌላም ሲሄዱ የሚያስፈልጋቸውን ክትትልና ድጋፍ በመስጠት በሀገሮች መካከል ስምምነት በመፈረም እና እነዚህ የተፈረሙ ስምምነቶችንም ተፈጻሚነታቸው በመከታተል የውጭ ሀገር ያሉ ቆንስላዎችና ኤምባሲዎችም ይሄ እንደ ዋነኛው አንድ ኮር ፋንክሽን አድርገው ወስደውት እንዲንቀሳቀሱበት፣ በተለይ ኢትዮጵያውያን ስደተኞች ባሉበት በሙሉ ማለት ነው እንደ ስራቸው ብሎ የሚወስዱበት፣ በሀገር ውስጥም ይሄን የሚያስተባብር የተለያዩ ተቋማት በህገ ወጥ ዝውውር በተመለከተ አንድ ተቋም፣ ስራ ፈላጊዎች በተመለከተ ሌላ ሚኒስተር እንደዚሁ እንደዚሁ የሚመለከቱትን ጉዳይ በአንድ ላይ አጠቃለው ሊያይ የሚችል ተቋም የሚያስተባብር ተቋም አቋቁሞ ከምክር ቤቱ በተጨማሪ ማለት ነው ስራውን መካሄድ አለበት። ይሄ በሙሉ ግን ለማድረግ መጀመሪያ በኢትዮጵያ ውስጥ ከስደት የምንጠቀመው ምንድን ነው፣ ከስደት ምንድን ነው የምንጎዳው የሚል አጥርቶ የሚያስቀምጥ ፖሊሲ ያስፈልገናል። ይሄ ፖሊሲ ሙሉ የሆነ ፖሊሲ ጥቅሙን የሚያይ ምክንያቱም ከስደተኝነት የሚገኙ በተለይ ህጋዊ በሆነ እና ፍቃደኝነት በተሟላው ሁኔታ የሚደረግ በስርዓት ስልጠና ተሰጥቶ አገሮች ተለይተው ስምምነት ተፈጽሞ የሚደረጉ የሰዎች ዝውውር ህጋዊ እስከሆነ ድረስ ጠቀሜታ ሊኖራቸው ይችላል። እንደምናውቀው የወርልድ ባንክም የሌሎችም ጥናቶች እንደሚያሳየው እስከ አራት ቢሊዮን ዶላር ኢትዮጵያውያን ወደ ኢትዮጵያ የሚልኩበት ሁኔታ ነው ያለው ከውጭ ያሉ ኢትዮጵያውያን እነዚህ አብዛኛው ጊዜ ኢንቨስት የሚደረጉት ወይም ደግሞ የሚውሉት ጠቃሚ በሆኑ ጉዳዮች ላይ ነው። በትምህርት፣ በቤት ግንባታ፣ በጤንነት የቤተሰብ ጤንነት በማሟላት የልጆች ትምህርት ቤትን በማሟላት እንደዚሁም ሌሎች ደግሞ የገቢያ ምንጭ የሚሆኑ ስራዎችን የሚፈጸሙበት ነው። እነዚህ በሙሉ ጥቅም እንዳላቸው ጥቅም ያላቸውንም ግን ጥቅሙ እንዲጠበቅ ለማድረግ የሚያስችል ስርዓት ያለው ተቋማዊ ስርዓት፣ የመርህ ስርዓት እንደዚሁም የትብብር ስርዓት መቋቋም አለባቸው። እነዚህ ሊደረጉ የሚችሉ ግልጽ ያለ ጥርት ያለ ጥቅምና ጉዳቱን የሚመለከት ጉዳቱን ቀንሶ ከስደተኝነት ጥቅሙን የሚያሳድግ የሚያጎለብት አሰራር ለማስፈን የሚያስፈልግ ይሆናል። ይሄ የሚደረግ የሚችለው ግን ከፖሊሲ አንጻር ብቻ ይሆናል። ፖሊሲው ግልጽ በሆነ መልኩ መነደፍ አለበት የሚል እምነት አለኝ። እሺ፣ እንግዲህ ዶክተር መሀሪ ታደለ፣ ወደ ማጠቃለልንና እስካሁን ያልተናገሩት ለመናገር የሚፈልጉት ነገር ካለ በአጠቃላይ ለማንሳት የምፈልገው በአጋጣሚ ሆኖ በመጥፎ ሁኔታ ቢሆንም ይሄ የኢትዮጵያውያን በውጭ ሀገር የሚገኙትም ጭምር መብታቸው እንዲጠበቅ ለማድረግ የሚያስችሉ አሰራሮች መስፈን እና መዘርጋት አለባቸው የሚል እምነት አለኝ። ይህንንም በሙሉ ለመስራት የሚቻለው በተለያዩ የፖሊስ የመርህ እና ተቋሞችን በማጠናከር ነው። ይህን ለማድረግ ተግተን መስራት ያለብን ይመስለኛል። ይሄንንም መንግስት እንደ አስቸኳይ ስራ ቆጥሮ ወደ ፖሊሲ ቀረጻና ግልጽነት ባለው መልኩ ህዝቡን በሚያስተባብር የሃይማኖት ድርጅቶችን በሚያስተባብር መልኩ ስራውን መሰራት ያለበት ነው ብዬ አምናለሁ። እሽ እንግዲህ፣ ዶክተር መሀሪት አደለ ለሰጡኝ ማብራሪያ በጣም አመሰግናለሁ። እጅግ በጣም አመሰግናለሁ። በመግቢያው ላይ ተገልጧል። በዚህ ጉዳይ አዳነች ሌላም እንግዳ አላት። ከአጭር የሙዚቃ ቆይታ በኋላ እንመለሳለን። ሙዚቃውን የሚያቀርቡልን እዚህ ዩናይትድ ስቴትስ የሚገኙ ኢትዮጵያውያን ሙዚቀኞች በዚህ በሊቢያ እና በደቡብ አፍሪካ የደረሰውን ችግር አስመልክተው አደራ በሚል ያቀረቡት ይሆናል። ሚኒስትር መረራ ጉዲናንም አነጋግረናል። ሶስት ነገሮችን ማየት ይኖርብናል በማለት ይጀምራሉ። ሶስት ነገሮችን ማየት ይኖርብናል። አንደኛው በወገኖቻችን የደረሰው እጅግ በጣም ዘግናኝ የሆነ እርምጃ በምንችለው ቋንቋ ሁሉ ማውገዝ አለብን፣ መቃወም አለብን። እንደዚህ አይነቱ ሁለተኛ እንዳይደገሙም የተቻለን ሁሉ ማድረግ አለብን ኢትዮጵያውያን ሀገር ውስጥም ውጪም። አጥብቆ መቃወም ያለባቸው ጉዳይ ነው። ይሄ መሰመር አለበት። መድረክ ያወጣው መግለጫም ይህንኑን ይመለከታል። ሁለት ነገሮች ግን ማየት አለብን። በኢትዮጵያ ደረጃ ማየት ያለብን ነገሮች አሉ፣ በአለም አቀፍ ደረጃ ማየት ያለብን ነገሮች አሉ። በኢትዮጵያ ደረጃ ለምን የኢትዮጵያ ወጣቶች ይሰደዳሉ? ለምን የኢትዮጵያ ወጣቶች ደቡብ አፍሪካ ለመሄድ የጂፕሲ ሳይሆናሉ? ለምን የኢትዮጵያ ወጣቶች ያ ሁሉ ችግር እየተፈጠረ ወደ የመን ወደ ሳውዲ አረቢያ ለመሄድ የባህር ሲሳይ ይሆናሉ። ለምን የኢትዮጵያ ወጣቶች ሊቢያ በረሀን አቋርጦ ለመሄድ ይህን ሁሉ ውስጥ ይገባሉ። ኢትዮጵያ ምንድን ነው ሕዝብ የሚሰደድባት ወይም ወጣቶች የሚሰደዱባት ተስፋ አጥቶ የሚሰደዱባት የሆነችበት ሁኔታ መሰረታዊ ጉዳይ በራሳችን እጅ ያለው እኛ መፍታት ያለብን ያ ጉዳይ ነው። ያ ደግሞ በዋናነት የኢትዮጵያ መንግስት ህዝብ የሚሰደድበት ሳይሆን ህዝብ የሚከበርበት ህዝብ ተስፋ በተለይ ወጣቱ ተስፋ ይዞ ተስፋ ሰንቆ የሚኖርባት ሀገር ለማድረግ ካልተቻለ በስተቀር የኢትዮጵያ መንግስትን ደጋግሜን ማሳሰብ ያለብን የኢትዮጵያ መንግስትም ከኢትዮጵያ ወጣቶችም ከራሱም ህዝብ ጋር ከሁሉም ጋር መታረቅ ያለበት በዚህ ጉዳይ ላይ ዝም ብሎ አንድ ፓርቲ የሙጭጭ ብሎ መንግስት ስልጣን ይዤ ባዶ ተስፋ በመስጠት ብቻ ዘጠና ሚሊዮን ኢትዮጵያ ህዝብን አስተዳድራለሁ፣ ይመራለሁ፣ መልካም አስተዳደር እፈጥራለሁ የሚለው ተረት መቅረት አለበት። ኢትዮጵያ የተሻለች ሀገር እንድትሆን መስራት አለብን። ሶስተኛው እንግዲህ ቅድም እንዳልኩኝ በዓለም አቀፍ ደረጃ ዓለም በተለይ መካከለኛው ምስራቅ አካባቢ የሆነ በአጠቃላይ ዓለም አሁን ቀላል ያልሆነ ቀውስ ውስጥ እየገባች ነው። ምናልባት አንዳንድ የአሜሪካ ምሁራን የስልጣኔዎች ግጭት የሚሉት ክራሽስ ኦፍ ሲቪሊዜሽንስ አይነትም እየተፈጠረ ማዕከለኛው ምስራቅ በተለይም ሙስሊሙ አለም የሚባለው በተወሰነ ደረጃ ከምዕራቡ አለም ጋር የሚጋጭበት ሁኔታ ተፈጥሯል። በዚህ ባህል ደግሞ ኢትዮጵያ በዚህ እሳት ውስጥ ተይዛለች። ይህም እንግዲህ ካሉት የዓለም ክፍሎች ጋር ግንኙነቶቻችንን በደንብ ማሰብ ያለብን የውጭ ፖሊሲዎቻችንም ላይ በዚህ አቅጣጫ ማየት ያለብን፣ ማሰላሰል ያለብን፣ ምን ማድረግ አለብን ብለን በሰፊው ማየት ያለብን ጉዳይ ነው። እኔ እንግዲህ እነዚህ ሦስቱ ነገሮች በደንብ መታየት አለባቸው የሚል ግምት አለኝ። አዎ እንግዲህ አንዳንድ ነጥቦችን አንስተዋል። ብሔራዊ እርቅ የሚለው ነጥብ ወደ ውጭ መሰደድን ሊያስቆም የሚችልበት መንገድ ምን እንደሆነ ቢገልጹልኝ። ምክንያቱም እንዳውም የሚባሉ አብዛኞቹ የፖለቲካ ስደተኞች ሳይሆኑ የተሻለ ኑሮውን ፍለጋ የሚወጡ ናቸው የሚል እምነት ነው ያለው። እና ብሔራዊ እርቅ ከዚህ ጋር ምን ያገናኘዋል? ብሔራዊ እርቅ የምንለው እኮ ምንድነው ሰው ተረጋግቶ በሀገሩ ተስፋ እንዲኖረው የሚያደርግ ነው። ኢኮኖሚው ምስቅልቅል የሚወጣው እኮ ፖለቲካው ምስቅልቅል ሲወጣ ነው። ኢትዮጵያ እኮ ድሮ ሰዎች የሚሰድዱባት ሀገር ናት እንጂ ሰዎች ወደ ውጭ የሚጠፉበት ሀገር አይደለም። አሜሪካ እኮ ሰው ከየትኛው ለ ተሰዶ የሚሄደው ለምንድን ነው? ቅድም እንዳልሽው የተሻለ ኑሮ ለመኖር ነው። የኢትዮጵያ ህዝብ ግን ላለፉት አርባ አመታት ምስቅልቅል የወጣ ውስጥ የገባው ፖለቲካ ውስጥ የገባው ቀላል ያለሆነ የሀገር ሀብት በብዙ ወጪ ለህዝብ ህይወት ብዙ ለውጥ በማያወጡ በምናውቀው መንገድ የሀገሪቱ ሀብት ወደ ውጭ የሚሸሽበት ሀገር ተረጋግቶ፣ ህዝብ ተረጋግቶ በሰላም ሀብት ማፍራት ይችላለሁ፣ በሀገሬ መከበር መክበርና መከበር ይችላለሁ፣ ተስፋ አለኝ ማለት እኮ መቻል አለበት ነው። ደቡብ አፍሪካ እኮ ሰው ቤት ተሰግቶበት የሚቃጠልበት እንትን ሆኖብናል እኮ። ሳውዲ አረቢያ የአረብ ሼኮች እኮ ወጣት እህቶቻችን እኮ መጫወቻ የሆኑበትና በሜዳ ተጎድቶ ሲገደሉ ሲገረፉ የነበረበት እንትን እኮ ነው። እና ሁለቱ መለያየት አይቻልም፣ የተቆራኙ ናቸው። ግን የገባንበት አርባ አምሳ አመታት የፖለቲካ ምስቅልቅሉ አንድ የሀገሪቷን ሪሶርስ ቀላል ባልሆነ መንገድ ከሀገር የሚወጣበት ቀላል ባልሆነ መንገድ አላስፈላጊ ወጪዎች፣ ቀላል ባልሆነ መንገድ መንግስትና ህዝብ ሲጋጭ፣ መንግስትና ተቃዋሚ ሀይሎች ሲጋጩ፣ መንግስትና የትጥቅ ትግል የሚያካሄዱ ሀይሎች ሲጋጩ ቀላል ያልሆነ የሀገር ሪሶርስ እኮ እየጠፋ ነው። ለምሳሌ ከኢትዮጵያ ባለፉት በአስር አመት ውስጥ አስራ አንድ ነጥብ ሰባት ቢሊዮን ዶላር ከሀገር ወጥቷል ብሎ ኢንተርናሽናል ኢንቴግሪቲ ፈንድ አውጥቷል። እና ብዙ ነገሮች የተያያዙ ነገሮች አሉና መለያየት የለብንም። እንግዲህ የኢትዮጵያውያን ወደ ስደት ማዘንበል የጀመሩት ወደ ኋላ ነው እንጂ እርሶ እንዳሉት እኛ ለምሳሌ ውጭ ተምረን የሚቀር አልነበረን። በእኛ ጊዜ እድሉ ነበረን በምዕራብን በምንም ለመቅረት ትምህርታችንን ጨርሰን ወደ ሀገራችን ነበር የምንመለሰው። ግን በአንድ ወቅት በተለይም በደርግ ጊዜ በነበረው ሁኔታ ተጀምሮ ይሄ በብዛት ወደ ውጭ መምጣት ሲመጣ በውጭ አገር ጥሩ ኑሮ ይኖራል የሚል ዝንባሌም ያሳደረ ይመስለኛል። ምክንያቱም በድህነት የሚኖሩ ወይም ደግሞ አማራጭ ያጡ ብቻ ሳይሆኑ እኔ በበኩሌ የማቃቸው እንኳን በጣም ሀብታሞች ጥሩ ንብረት የነበራቸው አገራቸው ውስጥ የአሜሪካ ዲቪ እድል ሲገኝ እሱን ሁሉ ትተው እየመጡ ነው። እንዴት ነው ይሄንን መግለጽ የሚቻለው? ልክ እንዳልሽው የተወሰነው የህዝብ ክፍል ሰው ምንድን ነው ሳይኮሎጂው ተነክቷል፣ ተናክቷል። ቅድም እንዳልሽው ከደርግ ጀምሮ ስንት ኢትዮጵያውያን ውጪ እንዳሉ ይታወቃል። በደርግ ከመምጣቱ በፊት ከዛ በኋላ በቀይ ሽብሩም በነጭ ሽብሩም በምኑም ተጀመረ። ከዛ ለአርባ አመታት እኮ ኢትዮጵያ ያልተቋረጠ ቀውስ ውስጥ ነው የገባችው እኮ። ያለውንም የሌለውንም ጭምር እኮ ነው ያናጋው። ያ ምንድን ነው የሆነው? ማንንም ስጠይቁ ጊዜ ሀገር እኮ ምን ሰርቶ ምን ያልፋል? የት እንደርሳለን? ቅድም እኮ ወደ አንደርላይን ያደረኩት ያሰመርኩበት፣ ፖለቲካውን ካላስተካከልን በስተቀር ፖለቲካው ፖለቲካችን፣ ህዝብ ሀገር ወጣቶች ሁሉም ተረጋግቶ የሚኖሩባት ሀብት የሚያፈሩባት፣ ተስፋ የሚፈጥሩበት ሀገር ቢኖር እኮ አሜሪካም ሆነ እኮ ሌላ የአውሮፓ ሀገሮች እኮ አሜሪካ ተዝናንቶ እንደሚመለሱ የኢትዮጵያ ወጣቶች እኮ ቅድም ያልሽ ሀብት ያለው ኢትዮጵያዊ እኮ እዛ አሜሪካ ተዝናንቶ ወይም ሌላ መለም ተዝናንቶ የማይመለስበት ወደ ኢትዮጵያ ቱሪስቶች እንደሚመጡ እኛም እኮ ቱሪስት ሆነ ወደ አሜሪካ አውሮፓ የምንሄድበት ሁኔታ ይኖራል። ዋናው ጉዳይ ግን እዚህ ያለው የሚስብ አይነት ሁኔታ ከሳይኮሎጂ ጀምሮ በሀገሬ መከበር ይችላለሁ መበልጸግ ይችላለሁ ማደግ ይችላለሁ መለወጥ ይችላለሁ ብሎ ሰው እኮ እንዲያምን፣ መንግስትም ያ በዛ ደረጃ መንቀሳቀስ የሚችል ህዝቡን ማረጋጋት የሚችል መምራት የሚችል መንግስት መሆን አለበት። ተስፋ የሚያሳጣ ሳይሆን ተስፋ የሚሰጥ መንግስት መኖር አለበት። ቅድም በእውነትም እንዳልሽው ከገንዘብም ያለፈ ነው። ስለኛ አንድ ጊዜ ቦዝ ወይዘር ባድ ጋቨርንመንት እና ባድ ወይዘር ኮፕሬቲድ አገንስታስ ነው ምንድን ነው ብሎ አንድ አለም አቀፍ ስብሰባ ላይ ያቀረበ ሰው እንትን ነበር። መጥፎ ተፈጥሮ መጥፎ መንግስትም ተባበረብን አይነት ነው እና የተረጋጋ የፖለቲካና ኢኮኖሚ ሁኔታ በሀገር መፈጠር አለበት። ሌላው ያነሱት ነጥብ እንግዲህ ክላሽስ ኦፍ ሲቪላይዜሽንስ የሚለው የስልጣኔዎች ግጭት የሚል ነጥብ አንስተዋል። እስቲ ቢያብራሩልን እሱን። ለዚህ መልስ ጊዜ የለንም። ነገ በዚሁ ሰዓት እንመለስበታለን። አድማጮች ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ እስከ አንድ ተኩል በ1431 መካከለኛ ሞገድ የሚሰራጨው ይህ ልዩ ፕሮግራም የዛሬው ዝግጅት ተጠናቋል። ከምሽቱ ሶስት ሰዓት ላይ በአጭር ሞገድ በ19 በ22 ና በ25 ሜትር ባንድ እንዲሁም በአረብ ሰዓት በሚተላለፍላችሁ መደበኛ ስርጭት እንገናኛለን። በኢንተርኔትም ቪኦኤ ኒውስ ዳት ካም እንዲሁም በእጅ ስልካችሁ ቪኦኤ ዳት ሆን ኤምኦቢአይ ሞቢ ብላችሁ ብትገቡ ልታነቡን ልታደምጡን፣ አስተያየቶቻችሁንም ልሰጡን ትችላላችሁ። ሳስተናግዳችሁ የቆየሁት አዲሱ አበበ ነኝ። ፕሮግራሙን የመራችልን ጽዮን ግርማ። መልካም ምሽት።